የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አንዱ የመሪ ብቃት የሚታየው ሰላምን መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር፣ ጦር ቢነሳ፣ ሁከት ቢስፋፋ፣ ለዚያ የሚያስፈልገውን የጦር ዝግጅት፣ የመከላከያ ዝግጅት፣ የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግ ብቻ ሰላም ነው መንገድ ብለ መሄድ አትችልም። ምክንያቱም ሰላምና ጥቅጥቅ ፉል ጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው። ጉዳዩ የባላንጣዎች ቡድን መጽሐፉ ነው። ተናጋሪው ደግሞ እንግዳችን አቶ ይልማ አዳሙ ናቸው። ከዚህ ቀደም የመጽሐፉን ይዘት መነሻ በማድረግ በተለይም ለኢትዮጵያ የዛሬ ይዞታ የሚሆን መንደርደሪያ ካደረሱን የአስተዳደር ባለሙያ ጋር እናወጋለን። በአዲስ አበባው መስኮት ንጉሥ ያክሊሉ ብቅ ሲል ትምህርት በኢትዮጵያ ይልናል። ያልተለመደው መንገድ ዛሬም ሩቅ ይወስደናል። ከቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጅት አብራሪ ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው። ከካፕቴን ዳዊት ወንዲፍራው ጋርም እንወያያለን። የሳምንቱን ምርጥ ምርጥ ዜማዎችና ምርጥ ግጥም እንዲሁም ሌሎች በርከት ያሉ ቅንብሮች ይዤ ከእሁድ ነሐሴ 6 2010 ዓ ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራ ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ጤና ስጥልን። እንደምናመሻችሁ፣ እንደምንሰነበታችሁ፣ ክቡራትና ክቡራን ታዳሚዎች ንጉሡ ታምሬ ፕሮግራሙን ያቀናብርልናል። ባልደረባዬ አዲስ አበበ በግል ምክንያት ለዛሬ በፕሮግራሙ ለጊዜው አልተሳተፈም። በሚቀጥለው የራዲዮ መጽሔት ታዲያ ይመለሳል። አሁን ወደ ቀዳሚው የሰዓቱ የዓለም ዜና አልውሰዳችሁ። መልካም ምሽት፣ እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። በዛሬው ዕለት በሻሸመኔ ከተማ ስቴዲየም በተሰናዳ የሕዝብ ጉባኤ ላይ በተፈጠረ ሁከት ቢያንስ ሁለት ሰዎች ሲሞቱ ሌሎች 71 ሰዎች መቁሰላቸውን የከተማዋ ፖሊስ አስታወቀ። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ በተለያዩ ከተሞች ከሕዝብ ጋር የሚያደርገውን ውይይት ይዞ ዛሬ ወደ ሻሸመኔ ያመራ ሲሆን፣ ግጭቱ የተከሰተው አንድ ሰው ፈንጅ ይዟል በሚል ጥርጣሬ መያዙን ተከትሎ ነው። በጥቃቱ ተጠርጣሪውን ጨምሮ ሌላ አንድ ሰው ሕይወት አልፏል። በስቴዲየሙ በደረሰ መገፋፋትና መረጋገጥ የሰው ህይወት ጠፍቷል። 71 ሰዎች ሆስፒታል ገብተዋል ይላል የፖሊስ መግለጫ። ፖሊስ የተገኘ ወይም የተያዘ ፈንጂ የለም ብሏል። ዘጋቢያችን ሙክታር ጀማል ከአዳማ ተከታዩን ዘገባ አድርሶናል። በምዕራብ አርሲዋ ዞን መዲና ሻሸመኔ ከተማ በዕለተ እሁድ የኦኤምኤን ዳይሬክተርና ፖለቲካ ተንታኙን ጀዋር ሙሐመድን ለመቀበል የከተማዋን ስቴዲየም ቲም ብለው ሞልተው እያሉ ያልጠበቁት ያላሰቡት ነገር በመሀል ግርግር መከሰቱን ነው የከተማዋ ነዋሪዎች የሚናገሩት። አብዛኛው ሰው ገብቷል። ወደ ከአራት ሰዓት አካባቢ መሰለኝ ግማሽ ገና እየገባ እያለ ፍተሻ ላይ እያለ የሆነ ቦምብ ተያዘ ተባለ። ቦምብ ያው አንድ ወጣት ነገር ነው ልጅ ይርነ ነገር ላይ ነው የተያዘው። ከዛ በኋላ ወጣቶቹ ወደዚህ ሲመልሱት የተያዘው ፖሊስ እጅ ነበረ። ይሄ ልጅ አሳልፋችሁ ስጡን፣ የምን ነገር ተነሳና ና ህዝብና ፖሊስ መካከል የሆነ ግብ ግብ ተነሳ። ከዛ ፖሊሶቹ ጪሱም ቦምቡ ለቀቁ። በዚህ ምክንያት ነው አሁን ስቴዲየም ውስጥ ያለው ሰው የኬዝ ቦምቡን ሰማ። በጣም ተረበሽና ለማውጣት ምናምን ሲጣጣደፍ ሰው ወደቀ። ከዛ የተወሰነ ሰው ሞት በተፈጠረው ግርግርና መተፋፈግ ምክንያትም ከሰባ በላይ ቀላልና ከፍተኛ ጉዳት የደረሰባቸው ሲሆን የሟቾችን ቁጥር ነዋሪዎቹ ወደ አምስት ከፍ ያደርጉታል። የአሜሪካ ድምፅ ያነጋገራቸው የከተማ ፖሊስ ደግሞ የሟቾች ቁጥር ሁለት መሆናቸውን ነው የሚያረጋግጡት። ይወረወር ነበር የተባለ ቦምብ ጉዳይን በተመለከተ አንድም አይቻለው ያለኝ የአይን ማኝ አላገኘውም። ግለሰቡን በተመለከተ ግን እዛው በወጣቶች መገደሉንም ነው የከተማዋ ነዋሪዎች የሚያነሱት። ቦምቡን ኦልሬዲ ፖሊሶች ናቸው የያዙ። ግለሰብ እንደዚህ ሲቪል ግለሰብ ያየው ሰው ብዙም የለም። ፖሊሶች ጋር ደርሷል። ይህም ፖሊስ ጣቢያ ደርሷል። ሻሸማኔ ስልክ ባለው ሰማንያ አንድ አካባቢ ያለው ፖሊስ ጣቢያ ነው ያለው ቦምቡ እየተባለ ነው። እና ይሄ ነበረው ቦምብ ይዟል የተባለ ሰውም ደግሞ ኦልሬዲ ተገሏል። እሱም ተገሏል። የአገዳደሩ ትንሽ ይደብራል እ ዝርዝሩ ሁኔንቱም ባይልም ያው ከአሜሪካ ድምፅ ሬዲዮ ጋር ቃለ መጠይቅ ያደረጉት የሻሸመኔ ከተማ ፖሊስ መምሪያ ኃላፊ ኮማንደር መ መኮንን ታደሰ በበኩላቸው ህዝቡ ውስጥ የተነዛው መረጃ ሐሰት ምንም መሰረተ ቢስ የሆነ ነው ነው የሚሉት። ሄዶም አቅም በላይ ነው። ተረጋግቶ በአጠቃላይ የተረጋገጠ ሰው ሰባ አንድ ሰው ነው የተረጋገጠ ማለት ነው። ሰው የተረገጠ ከዚህ ሁለት ሰው ብቻ ነው የሞቱት ህይወቱ ያለፈ ማለት ነው። ከዛ ውጭ ከውጭ የመጣ ጠላት የለም። ወረ ቦምብ የለም፣ የተያዘ ቦምብ ሰው ውጭ የሚያወራው ሌላ ነገር የለም። ምናልባት ኮማንደር አሁን በተለይ ቦምቡን በተመለከተ ወረዳ ሁለት ሰማንያ አንድ ፖሊስ ጣቢያ ቦምቡ ገብቷል፣ እዛ ፖሊስ ይዞም አስገብቷል፣ በግዚቱም ተይዟል የሚሉ አሉ። ስለዚህ ጉዳይ ምንም መረጃ የለኝም። ቦምብ የተያዘ ቦምብ የለም። ይህንን የማቀው ነ በምንም መልኩ ጠላት ይዞ የገባ ቦምብ የለም። ምናልባት እኛ አባቢ ታጠቁት አለማስተናማ ታጠቁት የጭስ ቦምብ አይተው ከሆነ ሊሆን ይችላል። እዛ ውጭ ግን ጠላት ታጥቆ የገባ ጠላት የለም። ቦምብ ታጥቆ መልዝ የመጠፈ የለም። ነገሮችን ለማባባስ ጠላት የሚያወራ ወሬ ነው። የዚህን ዜና ዝርዝር ዘገባ በነገ ዕለት አጠናክሬ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ ለተጠናከረ ዘገባ ሙክታር ጀማል ነኝ አዳማ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ ከተመለሱ በኋላ በስፋት ያተኮሩት በሶማሌ ክልል የተፈጠረውን የጸጥታ ሁኔታና ግጭት መፍትሄ ለመስጠት መሆኑን ቅዳሜ ዕለት አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። በሶማሌ ክልል የተፈጠረውን ችግር ለመፍታት ክልሉን ከሚመራው ፓርቲ ጋር ሰፊ ውይይት መደረጉ ጠቅላይ ሚኒስትር አብይ አመልክተዋል። ሰላም ለማምጣት ጥረት ሲደረግ መቆየቱን የጠቀሱት ጥረቱ እንደሚሳካም ተስፋቸውን ገልጸዋል። ልጣጥሩ ነው። አሁን ሰላም ነው ያለው። ያው ኢትዮጵያ ውስጥ ለጸብ፣ ለግጭት፣ ለመለያየት፣ ለማጥፋት ብዙ ምክንያት አያስፈልግም። ትንሽ ምክንያት ወደ ችግር እንገባለን። ብዙ ሰው ጠይቆ፣ አውቆ፣ ተረድቶ፣ አመዛዝኖ አይደለም የሚወስነው፤ ሲሰማ ይወስናል። ይሄ የኢትዮጵያውያን ባህል ነው እስክንቀየር ድረስ። በዚህ ምክንያት በዚህ አካባቢ አንዳንድ ችግሮች ገጥመው ነበር። ችግሩ እንዳይስፋፋ ሀገር ወደማይገባ ቀውስ እንዳያስገባ ሰፊ ምክክር ጊዜ ነበረ። በጣም አድካሚ ጊዜ ነው የነበረው። አሁን መስመር እየያዘ ነው። ከክልሉ መንግስት፣ ክልሉን ከሚመራው ድርጅት ጋር ሰፊ ውይይት እያደረግን ነው። መስመር ይይዛል። በሶማሌ ክልል ከአንድ ሳምንት በፊት በተከሰተው ብጥብጥ የሰው ሕይወት መጥፋቱ አብያተ ክርስቲያናት መቃጠላቸውና በርካታ ንብረት መውደሙ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ በሌሎች ዓለም አቀፍ ዜናዎች የነጭ የበላይነት አቀንቃኝ ቡድኖች ዛሬ በዩናይትድ ስቴትስ መዲና ለሚያደርጉት ትዕይንተ ህዝብ የዋሽንግተን ዲሲና የቨርጂኒያ ግዛት የጸጥታ ኃይሎች ሁከት እንዳይፈጠር ዘብ እንዲቆሙ ተደርጓል። በሶሪያ ሰሜናዊ ግዛት 39 ሰዎች በፈንጂ ጥቃት ሞተዋል ሲሉ በብሪታንያ መሰረታቸውን ያደረጉ የሰብአዊ መብት ቡድኖች አስታወቁ። ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዕለተ እሁድ ነሐሴ 6 2010 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ባልደረባ አዲሱ አበበ በግል ምክንያት ዛሬ በፕሮግራሙ አይገኝም። ታዲያ በሚቀጥለው የራዲዮ መጽሔት ታገኙታላችሁ። አሁን በሳምንቱ ምርጥ ግጥም አህዱ እንላለን። የግድግዳው ሰዓት የግድግዳው ሰዓት ከቆመ ቆይቷል፣ ጌጥ እንደሆን እንጂ ጊዜን ማብሰርትቷል። አይተነው ባናም ነው እውነት የለበትም፣ ዋሽቷል ያለው ማን ነው? ጨልሞ እስኪ ነጋ፣ ነግቶም እስኪ ጨልም፣ ሁለቴ ልክ ነው ምጥን ግጥም ላፍ የምጥምን የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች። ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ዮናስን እናመሰግናለን። I'm to you, got be para arrancar un chingote m'honor no si golpean no ya pen como va a perder la sección yo mata mayor no sabe rey Lunching, it was a little is a marsh in Come on, come on, come on, come on, come on, come on, come on, come አባዳማ እያለ ወጣቱ ድምፃዊ ወንደሰን መኮንን በዜማ ስሙን በል ወንዲማ ነው የተጫወተልን። ወንደሰን እናመሰግናለን። አድማጮች አሁን ወደ ቀዳሚው ቅንብር እንዝለቅ። ለራዲዮ መጽሔት ቤተኞች በፌስቡክ ለምትከታተሉንና ድረ ገጻችንን ለምትጎበኙ አድማጮቻችን፣ አዎን ርዕሱ እንግዳ አይሆንም የባላንጣዎች ቡድን አሁን ቀደም ብለን በመግቢያችን ጠቆም ያደረግነው ዝግጅት ነው። ባለፈው ጊዜ ጀመር ያደረግነውና በግድ የሆነ ጉዳይ መጥቶ ሳንዘልቅበት የቀረው ሁለት የራዲዮ መጽሔቶችን የሚዘለል ነው። እንደ አውሮፓውያን የዘመን አቆጣጠር በ2005 ዓ ም የታተመውና ለፑሊትዘር ሽልማት በበቃው በ16ኛው የዩናይትድ ስቴትሱ ፕሬዝዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃትም የተካና አስተዳደር ላይ ያተኮረ መጽሐፍ ነው። የስመ ጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻነትም አቶ ኤልማ አዳሙ ቀደም ሲል ያደረሱንን ጽሑፍ አሁን የባላንጣዎች ቡድን ዛሬ ይዘን ተመልሰናል። እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመጥሯ የታሪክ ተመራማሪ ዶሪስ ጉድዊን ቲም ኦፍ ራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው። አቶ ይልማ ይንደረደራሉ። ስለ ሊንከን ዐሥር ሺህ የሚደርሱ መጻሕፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው? ያሉ ሁሉ አፋቸውን በጨዋጥበዋል ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለእርሷ ብቻ በተጨራ ዐይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቈጠሩ አንባቢያንም አፈራ። ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባሕርያት እንዲህ ያለ ወግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ። ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዝሁና መሪዎቹና ሕዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምሁ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንገዱ ግን አላቆመም ነበር። በሥልጣን ላይ ያሉትና ለሥልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ። ይልማ ይቀጥላሉ። ከቀደመው ዝግጅታችን ለቅምሻ ያህል ነበር አድማጮች፣ ለማስታወስ ያሰማናችሁ የባላንጣዎች ቡድን በዚያ በቀደመ ትረካ እንዲህ ነበር የተቋጨው የምሽቱ ደግሞ ብሔራዊ አንድነትን የሚፈታተን የህይወትና የንብረት ጥፋትን የሚያስከትል ጥቁር ደመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዝደንትነት ተመርጦ ካቢኔ ለማቋቋም ይንደፋደፍ ነበር። እውቀቱም ልምዱም ሁሉም አላቸው የሚባሉት ምሁሮች እርስ በርስ ሲናቆሩ ነበርና ሊንከን ሹልክ ብሎ ፕሬዝዳንት የሆነው። በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያው ልክም የሊንከን ጣጣ በረከተ። የሕዝቡንና አብረውት የሚሠሩትን ሰዎች አመኔታ ባጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅ ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የቁሳቁስ ኃይል ስለማግኘቱ እርግጠኛ መሆን ነበረበት። ባሪያዎች ነፃ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና ያም እንዲጣጣም ማድረግ ነበረበት። በዲፕሎማሲው ጎራ ደግሞ አውሮፓውያን ሕዝባዊ መንግሥት የሚሉት ነገር እየፈረጠመ መሄዱ ያባናቸው ነበርና፣ ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡቡ ያጋድላል የሚል ስጋትም ያስጨንቀው ገባ። አሜሪካ እንዲህ ያለ ፈተና ገጥሟት አያውቅም። ጥርጣሬ የነገሰበትና ልጆቿ ሆድና ጀርባ የሆኑበት ጊዜም አልነበረም። በብዙ መሥዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅት አልነበረም። የጠቀስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል የሁሉ መጠጊያና መጠለያ የሆነችውን አሜሪካን ያቆየን። የባላንጣዎች ቡድን። ሊንከን አሜሪካ የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማሰባሰብ ከቻልሁ ብቻ ነው ብሎ በጽኑ ያምን ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል፣ ስጋቶችና ምኞቶችን ያገናዘበ እንዲሆንም ይፈልግ ነበር። ከዚህ እምነቱ ተነስቶም ነው በምርጫ ላይ ያሸነፋቸውን ባላንጣዎቹን ጭምር በካቢኔ ውስጥ እንዲያገለግሉ ቅድሚያ ጥሪ ያደረገላቸው። ገና የሽንፈቱ ምሬት ሳይጠፋላቸው አንዳንዶቹ ደግሞ እንደሚንቁት እያወቀ ባላንጣዎቹን አብረውት እንዲሰሩ መጋበዙ የለየለት የዋህነት ነው አሉ የአደባባይ ተቺዎችና ጋዜጠኞች። ሊንከን ታዲያ ለዚህ ጥሩ መልስ ነበረው። አገሬ በብልህ ልጆቿ እንዳትገለገል የማድረግ መብቱም ፍላጎቱም የለኝም። የምርጫ ውድድር በእኔና በተፈካካሪዎች መሃል የነበረውን ግንኙነት አላልቶት እንደሁ እንጂ የዜግነት ስራችንን እና አንዳችን ለሌላችን ያለንን ከበሬታ ከቶንም ሊያጠፋው አይችልም አላቸው። ሊንከን በራሱም በዜጎቹም ላይ ያለው እምነት ጠንካራ ነበርና ተፎካካሪዎቹን እቤታቸው ድረስ እየሄደ ከማግባባት ወደ ኋላ አላለም። አሜሪካ የገጠማት ፈተና የእያንዳንዳቸውን ዕውቀትና መሥዋዕትነት እንደሚጠይቅ አሳሰባቸው። ጥሪውን ከተቀበሉ ደግሞ በሙሉ ነጻነትና ከሙሉ ድጋፍ ጋር እንደሚሰሩም ቃል ገባላቸው። ዊልያም ስዋርድን፣ ኤድዋርድ ስታንተንን፣ ሳልመን ቸስን፣ ኤድዋርድ ቤትስን፣ እኚህን የመሰሉ ከባድ ባላንጣዎች አጠገቡ ሳያደርግ መረጋጋትና ድል አጠራጣሪ የሆኑበት ነበርና ሊንከን በጣሙን ነበር የዘየደው። በሳል ታዋቂና ዘርፈ ብዙ ግንኙነት ያላቸውን ፖለቲከኞች በአንድ ካቢኔ ውስጥ ማሰባሰቡም በጣሙን ጠቀመው። የካቢኔው ተቀዳሚ ተግባር ጦርነት እንዲቆምና እርቅ እንዲወርድ የሚያደርጉ ሐሳቦችን በጥልቀትና በድፍረት ማመንጨት ነበር። ከሀገር መገንጠል በመለስ ሊደረጉ የሚችሉ ሰጥቶ መቀበሎችን መመዘን ነበር። የሰላም አማራጮች ፋይዳ ባይሰጡ ደግሞ ጦርነቱ በሰው ኃይል በፋይናንስ በዲፕሎማሲና በሌላው ዘርፍ የሚጠይቀውን አቅም ማጥናትና እንዴትስ እንደሚሰባሰብ ስትራቴጂ ማውጣት ነበር። የሰላም አማራጮች ገዢ ቦታ ይኖራቸው ዘንድ የሊንከን አይነ ልቡና ምንጊዜም ክፍት ነው። የተለያዩና አንዳንዴም የማይዋጡ የሚመስሉ የክልል ፍላጎቶችን ለማስተናገድ ወኔያን ሶት አያውቅም። ከሁሉ በፊት ግን እርሱና ባላንጣዎቹ ልብ ለልብ ይገናኙ ዘንድ ምቹ የሥራ አየር መፍጠር የሊንከን ፋንታ ነበር። ለዚህ ደግሞ መልካም ስብዕናውና ጥልቅ ሐሳቢነቱ ጥሩ መነሻዎች ሆኑለት። ለሰዎችና ለሐሳባቸው የሚሰጠው ከበሬታ የወዳጅ አዝመራ አበዛለት። የተወሳሰቡና ውጥረት የሚያስከትሉ አጀንዳዎች ነርቭ ሲነኩ፣ ወዛም ቀልዶቹንና አገራዊ ተምሳሌቶቹን ማርገቢያና ማረጋጊያ መሣሪያም አደረጋቸው። ሳይውል ሳያድር ካቢኔውም መገናኛ ብዙሃኑም የሩቁም የቅርቡም በዚህ ሰው ቀና ተፈጥሮና የአመራር ችሎታ ከመማረክ ሌላ አማራጭ አጡ። ትናንት በፉክክርና በጥርጣሬ መጋረጃዎች ተለያይተው የነበሩ ባላንጣዎች በአንድ ሰው ጥረት፣ አስተዋይነትና የማስተባበር ችሎታ አንድ አካል አንድ አምሳል ሆነው አገርና ወገንን በመታደግ ክቡር ሥራ ላይ ተሰማሩ። ቀጥሎ ደግሞ ሊንከንን ታላቅ መሪ፣ የባላንጣዎች ቡድንን ደግሞ ቻምፒዮን ቡድን እንዲሆኑ የረዱትን ባሕርያት ባጭር ባጭሩ ላነጥበላችሁ ይሉናል አቶ ይልማ አዳሞ። አቶ ይልማ ወጋቸውን አልቋጩም። ይልቁንም ቀደም ብዬ እንደጠቆምኩት ወደ ኢትዮጵያ ጉዳይ የሚወስደውን ሐሳብ እዚህ ላይ ይጀምራሉ። የስርጭት ሰዓታችን ሱንነት ታዲያ የዚህንም ለነገር ልናሳደር ግድ አለ። ተባባሪ እዚሁ ያለችውን ቆንጅታ የላ መስግን ዛሬ አዲሱ በሌለበት ግሩም አድርገሽ ለማንበብ ተገኝተሽልኛል። አቶ ይልማ እንዳሰቡት አስተካክዬ አንብቤ ያለው ብዙ ተስፋ አደርጋለሁ። ካልሆነ ይቅርታ ይደረግ እንደሚስማሙ አምናለሁ። ቆንጅት አመሰግናለሁ።

De papasche so mai de ne ምንፊታትሽባሻ ስፈራ ስትር አናገረ ነመያሳ ጎዳ ያደረገኝ አይኔ ነው። ቴዲ አፍሮ ነበር። ቴዲ እናመሰግናለን። አድማጮች አሁን የንጉሥ ያክሊሉ መስኮት የሚከፈትበት ነው። ትምህርት በኢትዮጵያ ይለናል ንጉሴ። እሁድ ሐምሌ አስራ አምስት ቀን ሁለት ሺ አስር ዓ ም እግር ጥሎኝ ሳይሆን ጥሪ ደርሶኝ ዋቢ ሸበሌ ሆቴል ነበርኩ። በዋቢ ሸበሌ ሆቴል የግርማዊ ቀዳማዊ ኃይለ ሥላሴ መቶ ሀያ ያ ስድስተኛ ዓመት የልደት በዓል ይከበር ነበር። በዚህ ሁለት ከተነሱት ጥያቄዎች አንዱ የግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ማህበር ይላል። ድርጅት ነው። ማህበር ነው። በማህበርና በድርጅት መካከል እኮ ልዩነት አለ። ማህበር ለድር ነው። ማህበር ለሰንበቴ፣ ማህበር ለጽዋ ነው። ይህ ትልቅ ድርጅት እንዴት ማህበር ይባላል? የሚል ጥያቄ ቀርቦ ነበር። የመታሰቢያ ማህበሩ የቦርድ ምክትል ሊቀመንበር ዶክተር ዳዊት ዘውዴ ገብረ ሕይወት፣ እኛ ፈቃድ ስናወጣ የቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት ብለን ነበረ። እናንተ ድርጅት ልትባሉ አትችሉም፣ ማህበር ናችሁ ብለውን ይኸው እንዲሁ እንደተያያዝናለን ዛሬም አቤቱታ ላይ ነን የሚል መልስ ነበር የሰጡት። እንዴ ጠቅላይ ሚኒስትር መለስ ዜናዊ በስማቸው መለስ ዜናዊ መታሰቢያ ፋውንዴሽን አይደለም እንዴ የተቋቋመው? እና ሲሆን የቀዳማዊ ኃይለ ሥላሴ መታሰቢያ ፋውንዴሽን መባል ሲገባው ማህበር ተብሎ እንዴት በማህበር ይወሰናል? እንደው ነገሩን ልብ ብለን ካጤን ነው የቀዳማዊ ኃይለ ሥላሴ መታሰቢያ ማህበር ጽሕፈት ቤት የለውም፣ ተከራይቶ ነው። ንጉሠ ነገሥቱ ለአሁኑ አዲስ አበባ ዩኒቨርሲቲ ቤተ መንግስታቸውን ያወረሱ፣ ዘመናዊ ትምህርት በ1917 ዓመተ ምህረት በተፈሪ መኮንን ሲከፈት የራሳቸውን መኖሪያ ቤት ለዚሁ ዘመናዊ ትምህርት መጀመሪያ እንዲሆን ያበረከቱ ሌሎችንም በጎ አድራጎት ስራዎች የሰሩ ናቸው። በእሳቸው ዘመን የበጎ አድራጎት ድርጅታቸው የገቢ ምንጭ ነበረው። ያ በደርግ ተወርሰዋል፣ አልተመለሰም። እስከ ዛሬ ድረስ ይመለስ እየተባለ ይጠየቃል፣ ውሳኔ አላገኘም። እና እንዴት ይሆናል የቀዳማዊ ኃይለ ሥላሴ መታሰቢያ ማህበር በአሁኑ ጊዜ የሚተዳደረው ግለሰቦች እና አንዳንድ ድርጅቶች በሚሰጡት ድጋፍ ነው። በዚያው በሐምሌ አስራ አምስት ሁለት ሺ አስር አመተ ምህረት እንኳ አቶ አለሙ ታፈሰ አንድ ሚሊዮን ብር አቶ በቀለ ኃይሌ እንዲሁ አንድ ሚሊዮን ብር ለግሰዋል። እነዚህ ሰዎች በየጊዜው ነው የበጎ አድራጎት እጃቸውን የሚዘረጉ። ሌሎችም በየወሩ የሚያደርጉት አስተዋጽኦ አለ። ስለዚህ የድርጅቱ የማህበሩ ሀብትና ንብረት የሆነው ይታወቃል። እሱ እንዲመለስላቸው ጥያቄ እያቀረቡ ነው። መራሄ መንግስት አብይ አህመድ ይሄ ጥያቄ እንደሚቀርብላቸው ተስፋ ይደረጋል። መልሱም አዎንታዊ እንደሚሆን ይታመናል ይሉ ነበር፣ በእለቱ የተገኙት ሁሉ ቀደምት የትምህርት ሚኒስቴር ባለስልጣናት። አታቱርክ የቱርክ ዘመናዊ ስልጣኔ አባት እየተባለ እንደመጠራቱ ቀዳማዊ ኃይለ ሥላሴም የኢትዮጵያ ዘመናዊ ትምህርት አባት ናቸው ይሉ ነበር። በዚያን ዘመን የነበረውም የትምህርት ፍልስፍና ሕንፃ ሳይሆን ሰውን ገንባ ነው። ትምህርት ጥራት ይኑረው ለማለት ነው። ዶክተር አግደው ረዴ በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የልማት ኮሚሽን ኮሚሽነር ናቸው። በዘመነ ደርግ ደግሞ የከፍተኛ ትምህርት ኮሚሽን ኮሚሽነር ነበሩና እንደው ወደ ዋናው ውይይት ከመግባታችን በፊት በትምህርት ጥራት ጉዳይ ላይ ምን ይላሉ ብያቸው ነበር። አንድ ቦታ ጥራት ላይኖር ይችላል፣ አንድ ቦታ ደግሞ ጥራት ሊኖር ይችላል። ጥራት ጋር የሚያያዘው ሶስት ነገር ነው። ጥራት እንዲኖረው ማድረግ አንደኛ፣ የመምህራንን ለዚያ ለሚሰጠው ክህሎት ለሚሰጠው ትምህርት በጥልቀት ማዘጋጀት፣ በዲስፕሊን ማዘጋጀት አንድ አስተማሪ የግዴታ እምነቱ ሰው ለማብሰል ሰው ለማዳበር ነው። አንድ አስተማሪ አስተማሪዎች ዝግጅትና ብቃት ለጥራቱ ወሳኝ ነው። ሁለተኛ ደረጃ ደግሞ ትምህርት እና መማር መማርና ማስተማር የሚከናወኑበት ቦታ አመች ነው ወይ ነው። ሶስተኛና ዋናው ነገር ለተማሪው የሚሆኑ ድጋፍ ሰጪ አንጎሉን አካሉን አስተሳሰቡን የሚያዳብሩና የሚያደራጁ ድጋፍ ሰጭ እንቅስቃሴዎች ወይም ፕሮግራሞች አሉ ወይ ነው። ጠቅላይ ሚኒስትር አብይ አህመድ መጋቢት ሀያ አራት ቀን ወደ ስልጣን ሲመጡ ቃል ከገቧቸው ጉዳዮች አንዱና ዋነኛው የትምህርት ጉዳይ ነው። የትምህርት ጥራት ጉዳይ፣ የትምህርት ፍኖተ ካርታ እየተዘጋጀ መሆኑን፣ እሱም በቅርቡ ለውይይት እንደሚቀርብ ገልጸዋል። ሁሉም በጉጉት እየጠበቀው መሆኑ ይሰማኛል። አብረው የተማከሩበት የተወያዩበት የተነጋገሩበት የተከራከሩበት የተጠያየቁበት ጉዳይ ለሕዝብ ቀርቦ ውሳኔ ካገኘ በኋላ ዘለቄታ ሊኖረው ይችላልና ለውይይት መቅረቡ በራሱ አንድ ትልቅ ቁም ነገር ነው። እኔም እንግዲህ ከዛሬ አስራ አምስት ቀን ጀምሮ ዘመናዊ ትምህርት በኢትዮጵያ የሚል ተከታታይ ፕሮግራም ለማቅረብ አስቤአለሁ። ከፍኖተ ካርታው ጋር ስሜቱ ሊገናኝ ይችላል ብዬም ተስፋ አደርጋለሁ። ስለዚህ ዘመናዊ ትምህርት በኢትዮጵያ መቼና እንዴት ተጀመረ? ዝክረ ትማልም፣ የትናንት ማስታወሻ የሚል ነው ርዕሱ። የዛሬ አስራ አምስት ቀን እንገናኝ። አድማጮች የቁም ነገር ጨዋታው ገና ድሮ የጀመረ ይመስላል። ከአቶ ይልማ ጋር የምናደርገውን ቃለ ምልልስ እናስከትላለን። አቶ ይልማ አዳሙ የራዲዮ መጽሔት ታዳሚዎቻችን በተከታታይ በቀረቡ ስራዎቻቸው ያስታውሶታል። ከዚህ ቀደምም ለፕሮግራማችን እንግዳ አይደሉም። ሆኖም ረዘም ካለ ጊዜ በኋላ ነው እና መልሰን የምናገኘው እንኳን ደህና መጡ እንኳን አቶ ይልማ የባላንጣዎች ቡድን እያነጋገረ ነው። የአሜሪካን ያውም ወደ ሺ ስምንት መቶ ስልሳዎቹ የሚወስድ ብዙ ዘመናት የዘለቀ ታሪክ ከዛሬ ጋር እንዲስማማ ተደርጎ የተጻፈ የሚመስል፣ እርስዎ ደግሞ ይበልጡኑ ወደ እኛ ጉዳይ እንዲያመራ አድርገው ጽፈውታል። በላኩልንና ቀደም ብለን ባስተናገን ነው ጽሁፎ ላይ በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት አልሁ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉት ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳርቶኝ ነበር ይላሉ። ጠቅላይ ሚኒስትሩና አንዳንድ አጋሮቻቸው አብረው ወዲህ ወደ ዩናይት ስቴትስ መጥተው ነበርና እርሶም ወዳሉበት ሎስ አንጀለስ ከተማ መጽሐፉ ደረሳቸው ይሆን? እንዲ አገኙ ይሆን? አፉን ለማበረከት እድል አላገኘሁም። ምክንያቱም እንደምታውቀው ብዙ ግርግር ነበረ እና በዛ የጠልፊያ ሰዓት ውስጥ እነሱ ላይ ተጨማሪ ጫና ማድረግም አልፈለግኩም እና ተስፋ የማደርገው ወይ አንብበውታል ወይም ደግሞ በእናንተ ፕሮግራም አማካይነት ተምተውታል ብኝ ነው። የሀሳቡ ተካፋይ እንደሚሆኑ እርግጠኛ ነኝ፣ አቶ ይልማ። ይህን ጽሁፍ በላኩልን ጊዜ ይልቁንም ደግሞ በፕሮግራማችን ባስተናገን ጊዜ ኢትዮጵያ ሁኔታ የጎላ የተለወጠበት ባይኖርም ከቀን ወደ ቀን ተስፋ የሚሰጠውም አጣብቅኝ ውስጥ የሚያስገባውም ሁኔታ ይበልጥ የጠነከረ ይመስላል። ግራና ቀኝና ይህን ጽሁፍ በላኩልን ሰሞን የቦምብ ፍንዳታ ነበር፣ በሰኔ ወር አጋማሽ። አሁን ደግሞ በጅጅጋ የደረሰ የቅርብ ጊዜ አደጋ አለ፣ አንድ ሳምንት ሁኖታል። አገሪቱ ውጥረት ሰፍኖ ይታያል። በቀጥታ ወደ ዋናው ጉዳያችን ማለፋችን አስቀድሞ ምን ይታዘባሉ? ዜና ሲከታተሉ፣ ስለ አገሮ የሚያያቸው ሁኔታዎች፣ የፖለቲካ ውጥረት ምን ይታዩታል? በእውነቱ እንደ ኢትዮጵያ ያለ ሀገር በተለይ ደግሞ የሕዝብ ግንዛቤ ያላደገበት ሀገር ውስጥ ለውጥ ሲመጣ ሁልጊዜ ከለውጡ ጋር አንዳንድ ቅፋቶች ይገጥማሉ እና ሀገራችን እንደሚባለው ሳይደፈርስ አይጠራም እና የመሪዎቹ ኃላፊነትና ብቃት የሚለካው በእንደዚህ አይነት የክራይሲስ ጊዜ ነው እና አብርሃም ሊንከንን ለምሳሌ አሁንም እንደገና ለአንሳው ና የነበረበት ዘመን እንግዲህ ከዛሬ መቶ ሀምሳ ዓመት በፊት መሆኑ ነው። የሀገር አንድነት ጥያቄ ላይ የወደቅበት ጊዜ ነበር። የጦርነት ጨለማ ያንዣ ያበበበት እና በኋላም ወደ ጦርነት የተገባበት ጊዜ ነበር እና አሜሪካን ከጥፋት ያዳናል። አሜሪካን ከዚህ ቀውስ እንድትወጣ ያደረገው የአብርሃም ሊንከን የመሪነት ብቃት ነው። እና አሁንም ቢሆን ጠቅላይ ሚኒስትር አብይ በብቁ ሰዎች እስከተከበቡ ድረስ እንደ አብርሃም ሊንከን በብቁ የሚለውን ባሰምርበት ባደምቀው ደስ ይለኛል። ብቃት ላይ የተመሰረተ ካቢኔ ሊኖራቸው ይገባል። ለአማካሪዎች ሊኖራቸው ይገባል። እና ከዚህ ችግር ውስጥ እንደምንወጣ ምንም አልጠራጠርም። አያያዛቸው ጥሩ ነው። ወደፊትም ተጨማሪ እንቅፋቶች ይገጥሟቸዋል፣ ያለ ጥርጥር። በጽናት መቆም አለባቸው። በመንሽ ችግሮችን ቅደም ተከተል ደግሞ የማውጣት ብቃት ሊኖራቸው ይገባል። ይበልጥ ትኩረት የሚሰጣቸው ጉዳዮች ቅድሚያ መስጠቱ ችግሮችን የመፍታቱን ያህል ወሳኝ ነው ነው የሚሉን እጅግ በጣም ወሳኝ ነው። ለምሳሌ የአሜሪካ የእርስ በርስ ጦርነት ጊዜ ሁለት አብይ ችግሮችና ወይም ችግሮች እንኳን ሳይሆን እንደ ቻሌንጅ የሚቆጠሩ ነገሮች ነበሩ። በመርህም ደረጃ ቢሆን አንደኛው አገርን አንድነትን የማስከበር ሁኔታ የሀገር አንድነትን የማስከበር ሁለተኛ ኮንስቲቱሽኑ የማያስከበር ይሹ እነዚህ ሁለት ነገሮች ናቸው ያሉት፣ እና አብርሃም ሊንከን የትኛውን አስቀደመ? የአገር አንድነትን። አገር አንድነትን ማስከበር አለብኝ። ሀገር አንድ ባልሆነችበት ባልተረጋጋችበት ሁኔታ ህገ መንግስት ምንድን ነው ፋይዳው? ህዝብ ከሌለ ህገ መንግስት የቱ ጋ ነው ሚናው? ነው ህገ መንግስት ያው፣ ሰላም በሌለበት አንድነት በሌለበት አገር ጥሩ ህገ መንግስት ቢኖርህ ምን ወተኩ ስለዚህ አገርን ማረጋጋት የእሱ አንዱ ዋናው ተቀዳሚ ተግባር እሱ ነበር እና ያን ለማድረግ በመቻሉ ጦርነቱን በድል አሸንፎ፣ ሳይፈልግ ነው ጦርነት ውስጥ የገባው። አሸንፎ የተረጋጋ ሁኔታ ሲመጣ የባሪያዎች ስርዓት አከተመ፣ የዲሞክራሲ አቋም ከምንጊዜው የበለጠ ተጠናክሮ አሁን የምናየውንና አሁን የምንኖርበትን ዓለም ፈጠረ። ስለዚህ ቅደም ተከተልን የማወቅ ጉዳይ የአንድ መሪ ትልቁ ክህል ነው። ምክንያቱም አንድ ሺህ ችግሮች ነው አንድ ሺህ ችግሮች በአንድ ጊዜ ሁሉንም ለመፍታት አይችልም። ስለዚህ ቅድሚያውን ፕሮፌሰር ማን ነው ሊቀጣ ዶክተር አብይ ሲሆኑ አዲንክ በትክክለኛው አቅጣጫ ላይ ይሄድ ይመስለኛል በዚህ ረገድ አቶ ይልማ የማኔጅመንት ባለሙያ ኖት፣ አሁን ያነሷቸው በዚህ መጽሐፍም በሚተረከው ውስጥ የአመራር ብቃት፣ የአስተዳደር ጉዳይ የጉዳዩ አንኳር ነውና የጠቅላይ ሚኒስትር አብይ አስተዳደር ገና የስልጣን ወይም የኃላፊነታቸው ጅምር እንደመሆኑ ብዙ ፈተናዎችን ከሁኔታዎች ጋር ማዛመድ የሚጠይቀውን ያህል የፈተናዎቹ ድንገተኝነትና ጠባይ የሚሄዱበትንም አቅጣጫ በራሱ እንዳይቀይስ የሚያነጋግር ይመስለኛል። አሁን በጅጅጋ የተከሰተ ሁኔታ ጥርት ብሎ የወጣ ግልጽ የሆነ መረጃ የለም። ነገር ግን አሁን ባለበት ወደ ከፋ አዝማሚያ እንዳያመራ ምንድን ነው፣ በዚህ አይነት ጊዜ በመርህ ደረጃ፣ በጽንሰ ሀሳብ ደረጃ ቅድም በሚያነሷቸው ጭብጦች ውስጥ የሚታየው በጣም ጥሩ ጥያቄ ነው። ይሄ የቀውስ ዘመንን የመቋቋም ችሎታ የምንለው ክራይሲስ ማኔጅመንት፣ ብዙ ስልት የማገናዘብ ሁኔታ፣ የችግሮቹን ስፋትና ጥልቀት የማየት ችሎታን ይጠይቃል። ክራይሲስ ማኔጅመንት ከባድ ነገር ነው። ህግን አክብረህ እና ከዚህ በፊት የተነደፉ ፕሮሰሶችን የአሰራር ዘዴዎችን ተከትለ የምትወጣው ነገር አይደለም እና አሁን በጅጅጋ አካባቢ የተፈጠረው እና በአጠቃላይም ደግሞ በሶማሊያ ክልል የተፈጠረው ችግር እጅግ በጣም የተወሳሰቡ ለውሳኔ በጣም የተወሳሰቡ ሁኔታዎች ያሉበት ነው። እና አንዳንድ ጊዜ ሰዎች መረጃ አላገኘንም ሲሉ ሰማለሁ። እንደዚህ አይነት እርምጃም መወሰድ ነበረበት፣ ለምን አልተወሰደም የሚሉ ሰማለሁ። ይህ አይደለም ዋናው። ያንን አካባቢ የማረጋጋት ያንን አካባቢ ህዝብ ሰላማዊ ኑሮ የማስተካከል ዓላማ እየተካሄደ እያለ በህዝቦች መካከል በጎሳዎች መካከል እዚያው አካባቢ ያለውን የሀይል አሰላለፍ አገናዝቦ እርምጃ መውሰድ ያስፈልጋል። እዚህ ላይ ግብታዊነት ቦታ የለውም። እርግጠኛ ነኝ ከማንኛችንም የበለጠ የችግሩን ውስብስብነት የሚያስረዳ የሚያሳይ መረጃ ያላቸው እነሱ ናቸው። እና እንዲሁ ከሩቅ ሆኜ ሳየው እነዚህን እያመዛዘኑ እየተጓዙ ይመስለኛል። ልክ እንደዚህ አይነት ችግሮችን ስትፈታ በወንዝ ውስጥ እንደ መራመድ ማለት ነው። በባዶ እግርህ እንዴት ነው በባዶ እግር ስትሄድ ጠጠሮች አሉ። እና እነዚን ጠጠሮች ስትረቅ ግህን እንዳይቆርጠው የተጠነቀቅ፣ ግን እርምጃህን ወደፊት ወደፊት የማድረግ በዘዴና በትዕግስት መሄድን ይጠይቃል እዛ የምትፈልገው ደረጃ ለመድረስ እንደሚመስለኝ የዛ አካባቢ ችግር ከረጅም ዓመት የቆየ ስለሆነ እነዚህን ጠጠሮች የመርገጥ ሁኔታን በደንብ ምናቢ አይበት አለሁኝ እና እንደዛ እየተራመዱ እንደሆነ ይሰማኛል። ጥንቃቄ የተሞላው ትዕግስት የታክለበት እና ዘላቂ መፍትሄ ለማግኘት የሚያዳረስ መንገድ ነው የሚከተሉት ወይም መከተል ያለባቸው ትክክል እያ ነው ነው የሚታየኝ እንደዛ እየተደረገ ይመስለኛል። አቶ ይልማ እንዲህ ያለው ውጥረት ውስጥ አሁን የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት የሚበልጥ አላማን መያዝ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትርካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔታ ሁኔታ ተከትለን ብንመለከት ውጥረቱ ያየለና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላሉ ወይ ግን በተግባር ብለው ያስባሉ። የአደጋ ጉዳይ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችም ከግምት ይገባሉና ልክ ነው ትዕግስት ብለናል። ትዕግስት ስላለን ችግሮችን አንፈጣም። ከእኛ ፍላጎቱ ውጭ ከእኛ አቅሞች የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ እና አንዱ የመሪ ብቃት የሚታየው ሰላምን መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር፣ ጦር ቢጀመር፣ ጦር ቢነሳ፣ ሁከት በሰፊው ቢስፋፋ፣ ለዚያ የሚያስፈልገውን የጦር ዝግጅት የመከላከያ ዝግጅት። የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግ ብቻ ሰላም ነው መንገዴ ብለህ መሄድ አትችልም። ምክንያቱም ሰላምና ብጥብጥ ሁል ጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ነው አይሆንም ማለት ሊሆን ይችላል በሚለው እየተዘጋጀ ነገር ግን እስከ መጨረሻው በዚህ መንገድ መሄድ ያስፈልጋል እና የአሜሪካን ልምድ ለምሳሌ ብናኝ አሜሪካ ውስጥ አብርሃም ሊንከን ከዛ ቀውስ ውስጥ ሊወጣ የቻለው በምንድን ነው? ዙሪያውን የከበቡት ሰዎች ከልዩ ልዩ አቅጣጫ ሀሳብ ሊያፈልቁ የሚችሉ ናቸው እንጂ ልክነህ፣ ልክነህ፣ ልክነህ የሚሉት አይደሉም። እንዲያውም እሱ ስብሰባ ላይ እርሶ ባሉት መሰረት ካለ እንዲህ ለምንድን ነው እርሶ ባሉት መሰረት የምትለይ እና የኔን ሀሳብ የምትደግፈው? አንተን እኮ ይህ የቀጠርኩና ያመጣው ሌላ ሀሳብ እንድትሰጠ የኔን ሀሳብ ቻል እንድታደርግ ነው ይላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችን ውስጥ ቢሆን በአጠቃላይ አቋማቸው ላይ ጽኑ የሆኑ በሀገር ደህንነት ላይ በሀገር አንድነት ላይ የተነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተህ መስራትን ልክ እንደ ሀይል መቁጠር ያስፈልጋል። እጅግ በጣም በጣም ወሳኝ ነው። እሱ በማግለል የሚገኝ ነገር የለም፣ በማቅረብና በመነጋገር ነው። በደምስ ሀሳው ባህልን ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። የምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም የአስተዳደር ባህል ነው የታዘብነው እና በቀደሙት ስርዓቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በእሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ አዛምደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል፣ መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን፣ ተጨባጭነቱን እንዴት ያዩታል? ተመራጭነቱን ጥያቄዎች ሳናስ እናስገባ አሁን ከአቶ ይልማ ጋር የጀመርነው ወጋችን አልተቋጨም። በቀጣይ ፕሮግራማችን እንመለስበታለን። ታዲያ እርሱን አስከትሎም የሁለቱ ወገኑን በባላንጣነት የሚተያዩ ወገኖችን ውይይት አቶ ይልማን መልሰን እናመጣና እንዲሁ ሰፋ ያለ ውይይት ይኖረናል። ለአሁኑ ግን እንግዳዬን አቶ ይልማ አዳሙን ለጊዜያቸው አመሰግናለሁ። እግዜር ይስጠልኝ። አድማጮች አሁን በቀጠሮ ካደሩት ፕሮግራሞቻችንና ቃል ከገባንባቸው ሁለተኛውን እናቀርባለን። የተለመደው መንገድ ዛሬ ምሩቅ ይወስደናል። አድማጮች ቀድሞ የኢትዮጵያ ተዋጊ ጅት አብራሪ ናቸው። ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ሆኖ ያገለግላሉ። ባለፈው የራዲዮ መጽሔት የቅምሻ ቅንብር ከስቱዲዮ በተጫወቱልን አልሞሪካ ሶስት ዜማዎች የታጀበ የአየር በረራ ነበረ። እንግዳችን ካፕቴን ወንድ ፍራው ከተወለዱና ታደጉባት የአራት ኪሎ ግንፍሌ፣ የከሸፈውን የመንግስት ግልበጣ፣ የስደት ሕይወትና ለስደተኞች ደራሽ የመሆን ስራቸውንም መልክ ከት አድርገናል። ሊቢያ፣ ሶሪያና ቱርክ እንዲሁም ሌሎች የዓለም አካባቢዎች በምናብም ቢሆን ያጓጉዙናል። ባልተለመደው የሕይወት መንገድ መጽሐፋቸው፣ አሁን በቀጥታ በረራውን እንጀምር። የበረራው ተካፋይ ለመሆን እየሞከርን ነው። ምንም እንኳን የህዝብ ማመላለሻ አውሮፕላንም ባይሆን በስሜት እርሱ የሄዱበትን መንገድ ለማየት ነው። የመጀመሪያ ልምምዳችሁ በኤል ሀያ ዘጠኝ የተባለችው የጦር አውሮፕላን ናት። ምስሏን መጽሐፉ ላይ እንመለከታለን። እስኪ ግለጹልን። ምን ትመስላለች? ምን አይነት አጋጣሚዎች ነበሩት? የመጀመሪያው የጦር አውሮፕላን የማብረር ልምምድ ራሱ ያው እንግዲህ ብዙ ዝግጅት ያስፈልጋል። አውሮፕላን ላይ ከመውጣታችን በፊት እንዳሁም እንደዛ ሀያ ሆነን ሄደን፣ አንድ ልጅ በህመም ሲቀር አስራ ዘጠኛችን ፈተናውን አልፈን ለዚህ በረራ ላይ ላ ሀያ ዘጠኝ ላይ ተመደብን። ከዛ የጨረስነው ነው ደግሞ ወደ ስምንት ነን፣ ሌላ በሙሉ ወደቀ። ምንድን ነው የሚሆነው ሲወድቁ? አዎ፣ እንግዲህ ወደ ሌላ ትምህርት ይሸጋገራሉ። አዎ፣ የተሸጋገሩም አሉ። ለምሳሌ ወደ ቴክኒክ ትምህርቱ ይገባሉ። አንዳንዶቹ ሞተር ያጠናሉ፣ አንዳንዶቹ ኢንጂነሮች ናቸው፣ አንዳንዶቹ ደግሞ ኢንጂነሪንግ ያጠናሉ። የምህንድስና የኤሌክትሪክም ይሁን የሞተርም ይሁን የሌላም የሌላም ነገር እና ህግ አለው። ለምሳሌ አንድ ሁሉን ነገር ጥሩ ሁኔታ መጥተን በረራ ከጀመርን ጀምሮ በሀያ ሰዓት ውስጥ ብቻህን ለመብረር መቻላል። በሀያ ሰዓት ውስጥ ዝግጁ ካልሆንክ ምናልባት አንድ ሰዓት ሁለት ሰዓት ይጨመርልሃል። በዛም ዝግጁ ካልሆንክ ትባረራለህ። ዝግጁነትን ደግሞ የሚያረጋግጡት መጀመሪያው አስተማሪህ ብቁ ነው የኔ ልጅ ይልና ለአለቃው ያቀርባል። አለቃው ማለት በእንግሊዝኛው ቋንቋ ስኳድሮን ኮማንደር ይባላል። ለስኳድሮን ኮማንደሩ ያቀርባል። እሱ ደግሞ ሲኒየር ሰው ነው። እሱ ደግሞ አብሮ ይበርና አዎ፣ ይሄ ልጅ ይችላል ይልና ለዋናው ለዛ ለትምህርቱ የአየር ምድቡ አዛዥ ያቀርባል። የአየር ምድቡ አዛዥ በማዕረግም በእድሜ በጣም የገፋና ትልቅ ልምድ ያሉ ሰዎች ናቸው። እሳቸው ደግሞ ያዩና ይህ ልጅ ብቻውን መብረር ይችላል። እንግዲህ ተመልከት። እንግዲህ አሁን የሙያ ጉዳይ ስለሆነ የኃላፊነትም ጉዳይ ስለሆነ አንተም እንዳትሞት ሌላም እንዳታጠፋ እነኚህ ሰዎች ሁሉ የጠበቀ ፈተና ነው። ለዚህ ነው ሀያ ሆነ ደና አራት ብቻ ተመረቃቸው። ሀያ ሰዓታት ለመኪና ልምምድ እንኳን የሚበቃ አይመስልም። የጦር አውሮፕላንን በዛ አጭር ጊዜ ውስጥ ተምሮ ሰልጥኖ ብቻ መንዳት መኪናን በሀያ ሰዓታት እዚያ ሀገር እንኳን ባሉ ልምምዶች ከሰው ጋር አንድ የመጀመሪያ የተማሪ ፍቃድ አግኝቶ አንድ ሰው በአጠገቡ ቁጭ ብሎ ነው ብዙ ሰዓት የሚነዳው። በሀያ ሰዓታት ውስጥ እንደው ፈጥኖ እዛ ጋር የሚደረስ አልመሰለኝም። ንጽጽሩና ነው። የመጀመሪያ የመተዋወቂያ መነሳት ትማራለህ። ቀጥ ብሎ መብረር ትማራለህ። አዘቅዝቆ መብረር ትማራለህ። ማረፍ ትማራለ። እነኝ ነገሮች ነው በዛ ሀያ ሰዓት ውስጥ በግድ ማወቅ ያለን። እንግዲህ አሁን ይህንን ችሎ ከበረረ ደግሞ ያ ተማሪ ብቻውን ከወጣ በኋላ ሌላ ሁለተኛ በረራ አለሁ፣ የጥንድ በረራ የሚባል አለ። ከሌላ አውሮፕላን ጋር ተቀናጅቶ በጥንድ ሆኖ መብረር፣ እንግዲህ ጥንዱ የሁለት ጥንድ አለ፣ አራት አውሮፕላን ጥንድ አለ፣ እኛ የተማርንበት ማለት ነው። ያንንም መቻል አለበት፣ የተፈቀደለትን ሰዓት በዛ ውስጥ ጨርሶ ብቻውን ችሎ መብረር መቻል አለበት። ተጣምዶ ማለት ነው ከሌላ አውሮፕላን ጋር ያ ካለቀ በኋላ ደግሞ የመሳሪያዎቹ አሉ። በመሳሪያ ብቻ የሚበረር መጋረጃ አለ። መጋረጃ ይዘጋ እንዳታዩ ይደረጋል። መሬት አታዩ። እሱን ሁሉ ማለፍ አለ። ከዛ አገር አቋራጭ የሚባል አለ። ከአንድ ሀገር ተነስተው ወደ አንድ ሀገር የምትሄድበትን ማወቅ አለብህ። ያን ቴክኒክ ካላወቅ፣ ከዛ አገር ልትደርስ አችልም። በአጭር ልትቀር ትችላለ፣ ወይ ጠፍተህ ትሄዳለ፣ እንዳትጨርሳለ፣ የትም ልትወድቅ ትችላለ። እሱ አለ። ከዛ ይሄ እንግዲህ ምናልባት እንደው ትንሽ ፈታፈታ ለማድረግ አሁን መጨረሻ የገለጹት የማፕ ንባብን እንዴት እንደሚካሄድ ያ ማለት ምን ምልክት ነው ወደ የት ይወስዳለን፣ ይጨምር ይሆን? በደንብ እንጂ አንደኛ ነገር መጀመሪያ የጽሁፍ ትምህርቱን ስንማር ብዙ ነው የተማርነው። አሁን ይሄ በእንግሊዝኛው ቶፖግራፊ የሚባል ነገር አለ። የመሬቱን አቀማመጥ የቱ ጋ ነው መሬቱ ረባዳ የሚሆነው የቱ ጋ ነው የተሰነጠቀው የቱ ጋ ነው ወንዙ የሚታጠፈው ይህንን ማ ማላይአየት አድርጎ ማን ብምቻል አለ ማወቅ አለ። ከፍታውን አንዳንዱ እንትን ከፍ ያለ ነው ተራራ ከፍታ ነጥቡን ማወቅ አለ። ይህን ሀገር አቋራጭ በምትበርበት ሰዓት ያንን እያነበብክ ነው የምትሄደው። የእኛ ጊዜ ጂፒኤስ የሚባል ነገር የለም እሱ አለ። ከዛ ደግሞ መተኮስና ቦምብ መጣልም አለ። እሱ ዋናው ነው። እንግዲህ መጨረሻው አላማው አንተን ተዋጊ ለማድረግ ነው። ያም በተወሰነል ሰዓት ታርጌቱን እንዴት እንደምትለማመድ፣ ከምን ከፍታ ላይ እንደምትጥል በየትኛው ፍጥነት መተኮስ እንዳለብ ለምሳሌ በቀላል አማርኛ ለማስረዳት ለአንተ እዚህ ጋር የሚመታው ነገር ከሁለት ሺህ ሜትር ላይ ከፍታ ከሁለት ሺህ ሜትር ከፍታ ላይ ቦምቡን ብትጥለው እና ፍጥነትህ ዘጠኝ መቶ ኪሎ ሜትር ወይም ዘጠኝ መቶ ሀምሳ ኪሎ ሜትር ቢሆን ኢላማውን ትመታዋለህ። ግን ከሶስት ሺህ ሜትር ላይ ያን ቦምብ ብትጥለው ፍጥነቱም እንደዛው ቢሆን ከኢላማው ወደፊት ሄዶ አልፎ ነው የሚወድቀው። አለ ቦታ ዝቅ አድርገህ ብታደርግ ደግሞ ወገንንም ትመታል እና ይሄ ሁሉ ፕሮሲሽን የሚባለው ቀጥታ ቦታዋን ማግኘት ይፈልጋል። ለስህተት ብዙ ክፍል የለም ወይም ምድል የለም። ሊያጋጥም ይችላል ግን ግን እንዳይሳሳት ፍጹም መሆን ድረስ ነው የሚገፋው እና ይሄ ሁሉ ትምህርት አለ። ከዚያ ትጨርስና ወደ ዋናው አውሮፕላን ትሄዳለ። እንደገና አዲስ ትምህርት ትጀምራለ ለስድስት ወር በረራ ቆመህ ከዛ ተዋጊው ላይም እንደዚሁ ትብርና መጨረሻ ላይ ትመረቃለ ብቁ ነው ተብለ አንድ በደረጃው በመጽሐፉም፣ እነኝን ደረጃዎች ሲያስረዱ ከአንድ ቦታ ወደ ሌላ ቦታ የሚካሄድበት ሂደት ከመማራችሁ በፊት አውሮፕላኑ ሙሉ በሙሉ በመሳሪያ ብቻ በሚነዳበት ጊዜ እንዲከለል እንደሚደረግ ገልጠዋል። እስኪ በደንብ ያስረዱን፣ ለምንድን ነው ምንም የማይታይበትን እንደው አይን እንደ ታሰረ እንደ ተጋረደ ሆኖ አንድ ሰው እንዲበር የሚፈለገው? እንዴትስ ነው የሚመራው ውጭውን እንኳን ማየት የማይችልበት ሁኔታ ውስጥ? በጣም ጥሩ ጥያቄ ነው። አዎ፣ እንግዲህ ያ ተማሪ አውሮፕላን ውስጥ ያሉት መሳሪያዎች፣ አሁንም ይቅርታ፣ በእንግሊዝኛ የናቪጌሽን ኢንስትሩመንት የሚባሉትን ማወቅ አለበት። የሬዲዮ ጠቋሚ አመላካቾች አሉ እነሱ ትክክለኛ ወዴት እንደሚያሳዩ የርቀት መለኪያ መቁጠሪያ አለ። ልክ እ መኪና ውስጥ እንዳለ ኪሎ ሜትር ነው የሚቆጥሩ አለ አደለ። ግን ያ የሚቆጥረው ካለህበት ከቤዝ ነው ከአንተ ከተነሳህበት ቦታ ነው። ሸፍነው የሚያሰምሩን ምንድን ነው? በማታም ልትበር ትችላለ፣ ጥቅጥቅ ባለ ደመናም ልትበር ትችላለ። ያን በሚሊዮን የሚቆጠር ዋጋ ያለውን አውሮፕላን የትማትጥለውም። ጥሩ እውቀት ካለ ጥሩ ከተማርክ ጥቅጥቅ ባለ ጨለማና ጥቅጥቅ ባለ ዳመና መጥተህ መሬቱን መንካት መቻል አለን። ሊገጥም የሚችለው ፈተና ያን ጭለማን አለመታየትን ይጨምራል። የአየር ጠባይ ሊሆን ይችላል፣ የሰዓቱ የጊዜው ሊሆን ይችላል፣ ውድቅጥ ሊሆን ይችላል። ትክክል ነው እና ይህን አንተ መሳሪያን ካወቀው ጥሩ በራሪ ይወጣሃል ማለት ነው። እንዳሁም አስተማሪዎቻችን ሲያስተምሩን አይናችሁን ጨፍናችሁ መኝታ ቤታችሁ ስትገቡ ኮሜዲንቱ ጋን ያለው አልጋቱ ጋን ያለው ያሉትን እቃዎች እንዲሁ ታውቁታላችሁ። እንደዛ ነው አውሮፕላን ውስጥ መሆን ያለበት እንጂ ተጠራጠርካለን የሚያስፈልገውን ፍጥነት ማወቅ አለብህ። ከአንድ ቦታ ወደ አንድ ቦታ ለምን ፍጥነት ጨምረ ከሄድክ ወደ ፍጥነት ቀንሰ ከሄድክ አደጋ ልትፈጥር ትችላል። ሌላ አውሮፕላን እና ያው ቅድም እንዳልኩት በጣም ጥሩ እንትን ይፈልጋል ልምምድ። የበረራ ልምምዱ ላይ ባሉበት ጊዜ ቅድም በየደረጃው የነገሩንን ከመምህሮ ቀጥሎ ያሉት በደረጃው የሚጠብቁት ኃላፊ ብቁ መሆኑን የሚያረጋግጡበት ቀጥሎ የበረራ ትምህርት ቤቱ ኃላፊ እስከሚያዩበት ድረስ ይሄዳችሁበትን በሚገልጹበት ጽሁፎ አንድ ስህተት መፈጸሞን ይነግሩናል። በጣም ያልተጠበቀ ስህተት ፈጽመው የደረሰቦትን ድንጋጤ ከባድ ስህተትም ነው፣ አደጋም ሊያስከትል የሚችል ነው። እስኪ ያጫውቱን። እንግዲህ እንደምታውቀው ከኛ ከነበር ነው ኢትዮጵያውያኖች በሙሉ ለመጀመሪያ የደረስኩት ነኝ፣ ለብቻ በረራ ፈጣን ተማሪ እንደሆኑ ከወዳጆቹ ሰምቻለሁ። ጥሩ አብራሪም እንደሆኑ እና ከአዛዡ ጋር ያቺ የመጨረሻው በረራ ላይ ለብቻ የሚፈቀድበት ነው እና እንግዲህ እንዴት ነው እንግዲህ በአማርኛ ምንድን የሚባለው ኤክሳይትመንት አለ የደስታ ስሜት ስሜቱ አለ እና አዛዥ ናቸው በደንብ ሰራሁኝ የሚያስፈልገውን ነገር እና ምናለ አንድ ሰው ከመለቀቁ በፊት ድሮ የተማርነው ነው ድንገት አየር ላይ ሞተር ቢጠፋብህ እንዴት ቦታ እንደምትመርጥ የከተማ ቮይድ አድርገ ሜዳ መርጠ እንደምትምታርፍ ይሄ ትምህርት አለ እና ልክ ጨርሼ እንዳልኩኝ በል በልስ ሞተር እንደጠፋበት ሰው ይዘህኝ ወደ ቤዙ ሂዳሉኝ። ለፈታኝ ሁኔታ የምትዘጋጁበት ሆን ተብሎ የሚደረግ ነገር ነው። ድንገት ቢያጋጥም ሞተር ቢጠፋ አየር ላይ እንዴት አድርገህ ያስገድዶ ማረፍ አላለ ፎርስ ላንዲንግ የሚሉት እሱን እንዴት እንደምታደርግ ነው። ከዛ በደንብ ሰራውኝ እሱ በራዲዮ ተነጋገርኩኝ ከአየር ትራፊክ ተቆጣጣሪው ጋራ ሁሉም ፈቀደልኝ፣ አቅጣጫውን ፈቀደልኝ። ፍጥነቴን በደንብ ነው እንትን ያልኩት። አሁን መጨረሻ ማረፊያውን አስፋልት እያየሁት የአውሮፕላኑ ፍጥነት እንደፈለግኩት አልሆን አለኝ። መቀነስ ነበረበት፣ መቀነስ ነበረበት። ደነገጥኩኝ። ሁለከው በቃ ትክክለኛ ፕሮሲጀር የሰራሁት ለማረፍ ነው የሚሄደው በቃ ዝም አሉኝ እሳቸው። ምንድን ነው ፍጥነቱ በ አሁን የሀይል መስጫውን እስከመጨረሻው አይደል የሚባለው ድረስ ሁሉ አደረግኩት፣ ግን ፍጥነቱ አል አሁን ለመሬት አንድ አስር ሜትር ሲቀረን ከኋላ የነዳጅ መስጫውን ጨመሩና በልዞረን እናርፋለን አሉኝ በሬዲዮ። አሁን አውሮፕላን እንዲህ ጎራውን ይሉታል። እንዲህ ካረክ ጎማ ዘርግተ ነው የምትመጣው ወደ ላይ ስትነሳ። ግን የመጀመሪያው ፕሮሲጀር የሚሆነው ጎማ ማጠፍ ነው። አሁን ለአጥፍ ስል ጎማ የታጠፈ ነው። ደነገጥኩኝ በቃ ደርሳት ይገባኝ ሳልዘረጋ መጥቼ ዝም ቢሉኝ እኮ እሳቸው ወይ እንደኔው እሳቸው ዘርግተዋል ብለው ቢያምኑ በሆዳችን ነው እኮ የምንቀው። አስፋልቱ ላይ ብዙ አደጋ ሊፈጠር ይችላል። ደግነቱ ግን አውሮፕላኗም የድሮ ስለሆነች ብዙ የማስጠንቀቂያ የላትም መብራቶች። ያሉ ሶስት ጎማዎች ነው ያለው። ሶስት ጎማ ሲወርድ ሶስት አረንጓዴ መብራት መብራት፣ ግን ቀዩ መብራት እኮ ነበር እዛ ላይ። እሱን ሁሉ አለባት በቃ፣ ተባረርኩ አልኩኝ ከኮርሱ አሁን መተናረፍን። አለቃዬ ያው እንግዲህ ሁሉ የሬዲዮ ግንኙነቱን ሁሉ ይሰማል ያያል። የኔ ዋና ታሪክ ያለበት መጽሐፍ ይዞ ቀረበ እሳቸው ጋር። ፊቱ በርበሬ መስሏል። ደግሞ በሰውነቱ ትልቅ ነው። አዝኗል በጣም። በቃ እኔ ራሴ በቃ በኮርሱን በቃ መባረር ነው የመሰለኝ። እሳቸው እየሳቁ አንጠስ፣ መጽሐፉ አሉት። ሰጣቸው። ተማሪ መቸስ በጣም በጣም በጣም ጎበዝ ነው። ብቻውን መብረር ይችላል እድሜ ልኩን ግን ጎማ መዘርጋትን አይረሳም። አሁን መሄድ ይችላል ብሎ ፈረሙ። የማይፈጸም ስህተት ነው የሰራው። ድንጋጤውን ወስዶታል። እንዳይረሳ የሚያደርግ አጋጣሚ ገጥሞ ጊዜም አይረሳም ነው እና በቃ አቀፈኛ አስተማሪ ደስ አለው። ሌላ የተዘጋጀች አውሮፕላን ነበረች። ለመጀመሪያ ጊዜ በህይወቴ ብቻዬን የበረርኩት የዛን ቀን ነው በቃ ይሄ ነው የበረራ ጉዳይ። ሀሳብንም ቀልብንም ከፍጥነቱ ጋር የሚወስድ ይመስላለን ም አሁን ከእርስዎ ትምህርት መንገድ ተመርቄ መውጣል ይመስለኝ ነው። የበረራ ሂደቱ የጨዋታውን ያህል ቀላል እንዳልሆነ አውቃለሁ። ኃላፊነቱም አብሮ የሚመጣው ብዙ ነው። እስኪ የቀድሞ ሶቭየት ህብረት ነው ትምህርቶ። በለጋ እድሜ ነው ያን በረራ ትምህርት የተማሩት። የጦር ተዋጊ ጄት አብራሪ ከሆኑ በኋላ ኢትዮጵያ መታችሁ ተመልሳችሁ እንደገና ትምህርት ይቀጥላል። እስኪ በሱን በመጠኑ እንውሰድና ሌላውን የህይወቱ ምዕራፍ ለመመልከት እንሞክር። አየር ኃይል ደብረ ዘይት ከተመለሳችሁ በኋላ ሌላ ትምህርት ጀምሯል። ያኛው ትምህርት ያበቃ ነበር የመሰለኝ፣ እንደ አንባቢ ለምንድን ነው እንደዛ የሚደረገው? ልጅ አሉ። ላኛም ያበቃ ነበር የመሰለኝ። ቀጥታ በቃ ተዋጊዎች ነን ብለን ወርቅ የመሰለ ዲፕሎማ ተሰጥቶናል፣ የበረራ ክንፍ ተደርጎልናል። በቃ ብቁ ነን ተብለን የመጣ ነው። ከዚ እና መጀመሪያ እንደገና ትንሽ አውሮፕላን ትበራላችሁ ባል አጉረመረሙ ሁሉ ጀምረን ነበረ የማይመጥናችሁ መሰላቸው። እንደገና እንዴት ቁልቁል ወርደን እንደገና ተማሪ እንሆናለን ብለን ሁሉ ትንሽ አጉረመረምን። ያው ወታደር ቤት መሆን ደግሞ የዲሲፕሊኑ የተለየ ነው። እምቢ ብንል ያው ያስሩናል። ሌላ ቤትም አንደርስም፣ ጉልበት ቤትም ያይደረስም። ከዛ ጀመርን። እውነትም እንደ ጀመረን ብዙ ሚስጥር እየተገለጠልን መጣ ብዙ ሚስጥር እየተገለጠልን መጣ ነበር ያሉት የቀድሞ የጦር አውሮፕላን አብራሪ፣ ዛሬ የተባበሩት መንግስታት የመስክ የደህንነት አስተባባሪ መኮንን እንግዳዬ ካፕቴን ዳዊት ወንዲፍራው የበረራውን ሚስጥር ጨምሮ የ1982ቱን የመንግስት ግልበጣ የስደት ሕይወትና ሌሎች በርካታ የህይወት ገጠመኞቻቸውን ያልተለመደው የህይወት መንገድ ከተሰኘው መጽሐፋቸው ገጾች ገለጥ ገለጥ እናደርጋለን። ለአሁኑ ግን ዛሬም ሰዓት ገድቦን በዚሁ ልናበቃ ነው። እንግዳይን ካፕቴን ዳዊት ወንዲ ፍራውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዩ ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን የመሰናበቻው ዜማ ነው። የአምባሰሏ ንግሥት ማሪቱ ለገሰ ከምትጫወትልን ከዚህ የቅርብ ጊዜ ሥራዋ ጋር እንተዋችኋለን። ከማሪቱ ጋር በስቱዲዮ የሚኖርን ቆይታ በምጪው የራዲዮ መጽሔት እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር እሁድ ከምሽት 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ የንጉሱ ታምሬ ጋር የምሽቱ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በመጪው የራዲዮ መጽሔት ይመለሳል። የዛሬውን በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።